የተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ሎሪያን ከሚባል ቡድን ጋር በየዓመቱ የሚያካሄደው ሴቶች በሳይንስ ሽልማት አንዲት ኢትዮጵያዊት አሸናፊ ሆኑ። ሳይንቲስቷን ዶክተር ሰገነት ቀለሙን ሶሎሞን አባተ ማምሻውን በስልክ አግኝተው አነጋግሯቸዋል። ለዛሬ ተከታዩን አጭር ዘገባ አዘጋጅቷል። ዶክተር ሰገነት ቀለሙ ተቀማጭነቱ ኬንያ ናይሮቢ የሆነው የነፍሳት አካላትና አካባቢ ጥናት ዓለም አቀፍ ማዕከል በምሕፃር ኢሲፔ ይባላል፣ ዋና ዳይሬክተር ናቸው። ዶክተር ሰገነት ከትናንት በስቲያ ረቡዕ ፈረንሳይ ዋና ከተማ ፓሪስ ላይ በተካሄደው የዓለም አቀፍ ሽልማት ስነ ሥርዓት ላይ ለዘንድሮ አስራ ስድስተኛው የዩኔስኮና ሎሪያል ሽልማት በአሸናፊነት ከቀረቡት መካከል አንዷ ናቸው። አምስት ሴቶች ቀርበዋል። ይህ ሽልማት የሎሪያል እና ዩኔስኮ ለሴቶች ሳይንቲስቶች በዓለም በዓመት አምስት ሴቶች በዓለም ይመረጥ እና ለዛ ጥሩ ተመራማሪ ለሆኑት ብዙ ጊዜ ብዙ ዓመት በሳይንስ ምርምር የሰሩ እና ብዙ መስተዋጽኦ ላደረጉ ሴቶች የሚሰጥ ሽልማት ነው። ዶክተር ሰገነትና የምርምር ቡድናቸው ኮሎምቢያ ሳሉ ከአፍሪካ የተወሰደ ብራኪያሪያ የሚባል የሰርዶ ዘር የሆነና ለከብቶች በኑነት የሚውል ሳር በሽታንና የተፈጥሮ መለዋወጥን መቋቋም በሚችልበት ሁኔታ አሻሽለውታል። ዛሬ ይህ የሳር አይነት በመላው ዓለም ተስፋፍቶ ብዙ ጥቅም እየሰጠ ይገኛል። የእኔ የምንሰራበት ቲም የሪሰርች ቲም የኢንተርናሽናል ቲም ኮሎምቢያ ሆኜ ሌላ ብዙ ነገር ሰርተናል ብዙ የተለያዩ የዚህን የሳር አይነቶችን አዳቅለን ለመጀመሪያ ጊዜ አዲስ ሃይብሪድ እንትን ብለናል ፈጥረናል። እና ያኛው ሃይብሪድ አሁን የመጀመሪያ ጊዜ ነው በዓለም ከተሰራ በየቦታው በየ በየሀገሩ ይጠቀሙበታል። አሜሪካን ሀገር ይጠቀሙበታል ለከብት ምግብ። አውስትራሊያ ይጠቀምበታል። ቻይና ይጠቀምበታል። ታይላንድ ይጠቀምበታል። ብራዚል በጠቅላላ ከብቱ በዛ ነው የሚያድገው አርጀንቲና፣ ጠቅላላ ላቲን አሜሪካ፣ ኮሎምቢያ፣ ፓናማ፣ ኒካራጓ በየቦታው አለ እና አንዱ እንትን ትልቅ እንትን የነበረው እንደ ይሄ የአፍሪካ የአፍሪካ ሳር ነው የአፍሪካ ዘር ነው እና ይህን ሁሉ አለም እየተጠቀመበት ለምን እኛ ይሄ አሁን ያሻሻልናቸውን ምርጦቹን ለምን አፍሪካ መልሰን አናመጣም? እሱና ብዙ ጊዜ ቆጭ ነበረ። ኢትዮጵያዊቱ ዶክተር ሰገነት የመቶ ሺህ ዶላር ስጦታ በግል የሚያስገኝላቸውን ሽልማትና የብር ዋንጫ ተቀብለዋል። ትልቁ ነገር ለእኔ በእርግጥ በእርግጥ እኔ በጣም ደስ የሚለኝ እንደዚህ ሽልማት ሁልጊዜ ሲሆን ኢትዮጵያ ተብሎ ነው የሚነሳው። ዶክተር ሰገነት እጅግ በርካታ ሽልማቶችም ባለቤት ናቸው፣ የዓለም አቀፍ ሽልማቶች። ለወላጆቻቸው ከሰባት ልጆች አራተኛ የሆኑት ዶክተር ሰገነት ቀለሙ በጎጃም ፍኖተ ሰላም ተወልደው ያደጉ ፣ ትምህርታቸውንም ፍኖተ ሰላም፣ ደብረ ማርቆስ፣ አዲስ አበባና ሀሮማያ በውጭም በሜክሲኮና በዩናይትድ ስቴትስ የተከታተሉ ናቸው። በአሜሪካና በአፍሪካ ለብዙ ዓመታት ሰርተዋል። ዶክተር ሰገነት ቀለሙን በተለያዩ ዝግጅቶች በስፋት ይዘናቸው ወደፊት እንመለሳለን።